የኦሮሞ ነጻነት ግንባር ሊቀመንበር እርሳቸው መሆናቸውን የሚናገሩት አቶ ዳውድ ኢብሳ ትላንት በመኖሪያ ቤታቸው ለመገናኛ ብዙሃን መግለጫ ሲሰጡ የጸጥታ ኃይሎች ወደ መኖሪያ ቤታቸው ገብተው መግለጫው እንዲቋረጥ ማድረጋቸውንና ጋዜጠኞችንም ይዘው ሄደው ማሰራቸውን አስታወቁ። በጉዳዩ ላይ ከፌዴራል ፖሊስም ሆነ ከአዲስ አበባ ፖሊስ ምንም ምላሽ እንዳልተቻለ ጠቅሶ ሙክታር ጀማል ተከታዩን ዘገባ አጠናቅሯል። የኦሮሞ ነጻነት ግንባር ሊቀመንበር መሆናቸውን የገለጹት አቶ ዳውድ ኢብሳ እንደተናገሩት ትላንት ከቀኑ ወደ 8 ሰዓት አካባቢ በመኖሪያ ቤታቸው ለመገናኛ ብዙሃን መግለጫ እየሰጡ ሳለ የጸጥታ አካላት ግቢውን ጥሰው በመግባት መግለጫውም እንዲቋረጥ፣ በግቢው ውስጥ የነበሩ ጋዜጠኞችንም ይዘው በመሄድ ማሰራቸውን ገልጸዋል። ከሰዓት በኋላ ወደ ጋዜጣዊ መግለጫ በሚሰጥበት ጊዜ የኮሚኒቲ አመራሮች አሉ፣ ሽማግሌዎች አሉ ብሎ የሚያዳምጡ በዚህ አይነት ሁኔታ መግለጫውን እንደጀመር በር ላይ ግርግር ይሰማል። ምን እንደሆነ መተው እንደነበሩን። ከዛ በኋላ ጋዜጠኞች ካልወጡ የሚል ፌደራል ፖሊስ ሰማው ገብቷል። ከጓዲያዎች አካባቢ ካሉት በኃይል በትክክል ነው የገቡት። ከዛ በኋላ እነዚህም ካላወጣችሁ አንወጣም አሉ። ከብዙ ጊዜ ለመግለጽ ሞክረናል። በሰላማዊ መንገድ የፍርድ ቤት ትዕዛዝ እንዳላቸው ማን ነው ያዘዛችሁ? ፍርድ ቤት ትዕዛዝ ከሌላቸው ንገሩን፣ ማን ነው እሱ? ያንን አይናገሩ። ፍርድ ቤት ትዕዛዝ የለም። ያው ጋዜጠኞችን አውጡ ነው። ብዙ እንትን በኋላ ሽማግሌዎችም በማሉ ከፍተው ወጡላቸው። ከዛ በኋላ ደግሞ እነዚህም ካላወጣችሁ አሉ። ከብዙ ጊዜ በኋላ ግን ስማቸውን መዝግበው ሄዱ። ይሄንን ያደረገው የትኛው አካል ነው? አይናገሩም ገሌ፣ አይብሉም ይፈራሉ። የመጡ ፖሊሶች መከማን ነው የምነጋገር ከነሱም ጋር እሱም አይናገሩ ይፈራሉ። እኛ ትእዛዝ ተቀብለን ነው ሕጋዊ አካል ስለመሆናቸው ወይ ደግሞ የመንግስት የጸጥታ አካል መሆናቸውን በምናወቁ ታዲያ ግን ዩኒፎርም ሁሉ ለብሰው ነው የመጡት። ግን ብዙዎቹ እዚህ አካባቢ እኛንም ሲጠብቁ የነበሩ ፖሊሶች ስለሆኑ ብዙ ጭቅጭቅ ከመፈጠሩ በኋላ የዚህ አካባቢ የፖሊስ የኮማንደር ኮሚሽነር ካሳይ የሚባል ትንሽ በረዳቸው መሰለኝ፣ ያው የፈለጉትን አግተው ሄዱ። ትዕዛዝ አለብን በማለት የየትኛውን ፖሊስ ልብስ ነው የሚለብሱት? የፌዴራል ፖሊስ። ለምንድን ነው ይህንን ያደረግነው አሏችሁ? ምን ጠየቋችሁ? ወይ ደግሞ ጠፋ ብለው የጠየቋችሁ፣ ስህተትም ጥፋትም አለ። ትዕዛዝ ነው የተሰጠን፣ ከዛ ውጭ የምናውቀው ነገር የለም። ጋዜጠኞችን ከዚህ ውስጥ አውጡ። ከዛ ጋዜጠኞችን ካወጣም በኋላ ደግሞ ሌሎችንም የማወጡ ላሉ ካወጣ በኋላ ኮሚሽነር ልካሳ የምንኖርበት አካባቢ ፖሊስ ኮማንደር ከመታ በኋላ ደግሞ ስማቸውን መዝግባቸው አላቸው መሰለኝ። ስማቸውን መዝግብ የሚሄዳለን አሉ ጭቅጭቁ ከሚሰፋ ብሎ ሐኪማ ግዳችም በመሀል ገብተው ተመዘገቡ። ከዛ በኋላ ወጡላቸው፣ ያው ወጡ ተባለ ጊዜ እስካሁን ድረስ እዚህ አካባቢ ጥበቃ ላይ ነው ያለ። አውጡ የተባሉት ጋዜጠኞች ማን ናቸው? የየት ድርጅት ናቸው? ከዛስ ምን ሆኑ? እነዚህ እንዲሁ ሪኮርድ ለማድረግ የመጠጠ ሰማውን የሚባሉ አሉ፣ ራያ ስቱዲዮ ጋዜጠኞች አሉ እነዚህ ነው። እሱን ይዘው ሄዱ እንደሰማ ነው እዚህ ላፍቶ አካባቢ ፖሊስ ጣቢያ ወሰዷቸው የሚል ነው የሰማ ነው። ትላንት ተይዘው ከሄዱ ጋዜጠኞች ውጭ ያሉት ሌሎች አዛውንቶችና እንግዶች ወደ ውጭ ባለመውጣት እዛው አቶ ዳውድ ግቢ ማደራቸው የተገለጸ ሲሆን ዛሬ ጠዋት ላይ ወደ ቤታቸው ለመሄድ ከግቢው የወጡ አራት ሰዎች በፖሊስ ቁጥጥር ስር ውለው ወደ ፖሊስ ጣቢያ መወሰዳቸው የአካባቢው እማኞች ገልጸዋል። በአካባቢውም ተጨማሪ የጸጥታ አካላቶች እንደሚታዩ ተነግሯል። ይህንና የቀረበውን ስሞታ መልስ ለማግኘት ወደ አዲስ አበባ ፖሊስ ኮሚሽን እና የፌዴራል ፖሊስ ኮሚሽን ተደጋጋሚ ጥያቄ ብናቀርብም መልስ ለማግኘት አልቻልንም። የአካባቢው ፖሊስ አዛዥ ናቸው የተባሉትን ኩማንደር ካህሳይን በተመለከተ የእጅ ስልካቸው ላይ ደውለን ብንጠይቃቸውም ስለ ጉዳዩ ምንም እንደማያውቁ ገልጸውልናል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጀይላን አብዲም ተመሳሳይ መልስን የሰጡን የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር መላኩ ፋንታና፣ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሐሰን ነጋሽ የእጅ ስልካቸው ላይ ደውዬ ካነጋገሩኝ በኋላ ከአሜሪካ ድምፅ መደወሌንና ስሜን እንዳስተዋወኩኝ ለጊዜው ማውራት እንደማይችሉና መልሼ እንዳነጋግራቸው ቀጥረውኝ ደግሜ ብደውልም ስልካቸው አይነሳም። መልሱን ካገኘን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።